በጣም አመሰግናለሁኝ። በአሜሪካ ድምፅ አድማጮቻችን ስም ለዚህ ቃለ መጠይቅ ፈቃደኛ ሆነው ሀሳቡን ያጋሩን ስለፈቀዱ፣ እስኪ በመጀመሪያ ራስዎትን ለአድማጮቻችን አስተዋውቀውልን ወደ ጥያቄዎችና ሀሳቦቹ እናመራለን። እሺ፣ እኔንም ስለጋበዝከኝ እጅግ በጣም አመሰግናለሁ። ስሜ ዶክተር ይድጋ ለማሰግድ እባላለሁ። በሳውስ ፍሎሪዳ የዋተር ማኔጅመንት ዲስትሪክት ውስጥ የመሪነት የስራ ኃላፊ ያለኝ ነኝ በዋተር ሪሶርስ ኢንጂነሪንግ የሞዴሊንግ ስራ ምሰራ ሰው ነኝ። ዶክተር ይርጋልም እርስዎ የሚኖሩበት እንግዲህ ሀሪኬን ሚልተን የተባለውና ከሰሞኑም በከፍተኛ ሁኔታ ፍሎሪዳን የመታታውሎ ንፋስን በተመለከተ ስለ ሁኔታው ይንገሩኝ። እኛ አሁን ያሉበት ሁኔታ እንዴት ነው? በጣም ጥሩ። እኔ የሚኖረው ወደ ዌስት ፓልም ቢች አካባቢ ላይ ነው። ከሌሎቹ አንጻር በአንጻሩ ኃይል ያለው ንፋስ ከመቀላቀለ የቀላቀለ ከሚያገጥመን ውጭ የቀጥታ የሆነ የችግሩ ተጋፋጭ ያሉት ታምፓ፣ ሳራሶታ አካባቢ የሚገኙት ናቸው። እንዲሁም ኦርላንዶ። እኔ በዌስተርን በኩል ያለሁት፣ ስለዚህ እየተሻለ በደቡባዊ በኩል ያለሁት፣ ስለዚህ ቢያንስ ቀጥታ የሆነ ኢምፓክት እኔ ጋር አላጋጠመኝም። ስለዚህ እርስዎ ከቤቶ የመውጣትና ሌሎችም ወደሌሎች አካባቢ የማምራት የዚህ የድንገተኛ የመፍትሄ እርምጃዎቹ እንዲወሰዱ የግዛቷ አስተዳዳሪዎች የገለጹትም ሌሎችም ነገሮች በእናንተ በኩል ያሉን አላስገድደውም ማለት በዛው ያላችሁበት ነው ያላችሁት። ትክክል ነው። እኛ አካባቢ ብዙም ጊዜ አስገዳጅ ሁኔታ አልተፈጠረም። ምክንያቱም ትንሽ ምንም ቢሆን ከተከሰተበት አካባቢ ወደ ደቡባዊ ያለ ነው። ስለዚህ በአንጻሩ ትንሽ ራቅ ብለን ያለ ነው እ ወደዛ አካባቢ ከቅርብ መሆን አይቀርም እና የደረሱ ጉዳቶች ምን ይመስላሉ በእናንተ አቅራቢያ ባሉት ቅድም በዋናነት የአውሎ ነፋሱ ተጠቂው አካባቢዎች ላይ እንግዲህ ምንድን ነው ብዙ ጊዜ እንደዚህ አይነት አውሎ ነፋሶች ሲመጡ ሀርኪንም የሚልተንም ከሌሎች ለየት የማያደርገው መጥለቅለቅ ይኖራል ወይም ደግሞ ፍላሽ ፍለድ የሚባለው ማለት ነው አሴም ታይም ደግሞ ዳይሬክት ኢምፓክት የሚደረጉት የብዙ ፕሮፐርቲ ብዙ ተቋማት የመፈራረስ ሁኔታ ይታያል። ትንሽ ለየት የሚያደርገው የእኛውን ሚልተን ከሌሎቹ ለየት የሚያደርገው በብዛት የቶርኔዶ የሚባለው ቶርኔዶ ትንሽ ከሀሪኬን ለየት ይላል እና ቶርኔዶ የሚባለው ክስተት የተከሰተበት ነው። እሱ ደግሞ በጣም አውዳሚ በጣም አፍራሽ ነው እና እንደሰማችሁት እንዳያችሁትም ኦልሞስት ከዌስት ጀምሮ እስከ ኢስት ድረስ እያፈረሰ ነው ይሄደው። ስለዚህ ያኛው ለየት ያደርገዋል። በጣም ከፍተኛ የሆነ ጥፋት የተከሰተበት ነው ማለት ይችላለን። ምንድን ነው ይህ ቶርኔዶ የሚባለው? እስኪ አድማጮቻችንም ግልጽ ለማድረግ ስለ ሁኔታው ማወቅ ይፈልጋሉ እና ምንድን ነው አሁን ቅድም ሲገልጹልኝ ቶርኔዶ በጣም በከፍተኛ ጉዳት አድርሷ ብሎኛል። እና ከዚህኛው ከተለመደ አውሎ ንፋስ ከሀሪኬን ከምንለው ምንድን ነው የሚለየው? ቶርኔዶ እንደየአካባቢ ሁኔታ የሆነ ክፍተት ሲያገኝ የሚፈጠር ንፋስ ነው። ምንድን ነው ኖርማሊ ብዙ ሀሪኬኖች ሲመጡ በጣም በከፍተኛ ሁኔታ እርጥበት አዝሎ ነው የሚመጣው። ያ የሚያዝለው እርጥበት ክፍተት ስለማይሰጠው የሃሪኬኖች ያ ከሆነ ወደ ውጭ ነው በአብዛኛው ጊዜ የሚወነጨፉት። ስለዚህ ከውስጥ ወደ ውጭ ነው የሚወነጨፈው ሃሪኬን። የዛ ዝናብ ሊሆን ይችላል አብረው የሚከሰተው መጥለቅለቅ ሊሆን ይችላል። ከፍተኛ የሆነ ኦፍኮርስ ንፋስም ከውስጡም አለው፣ ከፍተኛ የሆነ ግፊት ከውስጡም አለው። ቶርኔዶን ለየት የሚያደርገው ነገር ምንድን ነው? አንደኛ ወደ ውስጥ ነው ንፋሱ ስለዚህ ኮምፓክት ነው፣ ተሰብስቦ ነው ጉልበት ሞር የጨመረ ነው። ሁለተኛ ደግሞ በዚህ ሰዓት ጀመረ በዚህ ሰዓት አቆመ የሚባል አይደለም። ለቶርኔዶ ራሱ ዋርኒንግ መስጠት በጣም ከባድ ነው። ስለዚህ ብዙ ጊዜ ደረቃማ ክፍተት ባገኘበት እንደ ቫኪዩም በተፈጠረበት አካባቢ ላይ እዛች አካባቢ ላይ የሚፈጠረው ግን ግፊቱ ከሀሪኬኑ ቢከፋ እንጂ የሚያንስ አይደለም። ምክንያቱም ሞር ያለው ጉልበት ወደ ውስጥ ነው ፕሬዠሩ ወደ ውስጥ ነው የሚያደርገው ይህ እንግዲህ በቤቶች አካባቢ ሊሆን ይችላል፣ በተቋማት አካባቢ ሊሆን ይችላል። ሲያልፍ ከፍተኛ የሆነ ጉልበት ስላለው ከሀሪኬኑም በበለጠ አውድሞ ደግሞ የማለት ባህር ያለው አብሮ ተከትሎ ከሀሪኬኑ ጋር ከቶርኔዶ ጋር እንግዲህ መብረቃት አብሮ ይከሰታሉ፣ እና ከፍተኛ ግፊት ያለው ወደ ውስጥ የሆነ ጉልበቱን ኮንሰርቭ ያደረገ አደገኛ የሆነ የንፋስ አንዱ የአውሎ ንፋስ አካል ነው ቶርኔዶ። ሀሪኬኑ ሰፊ ነው፣ እንደምታየው ደግሞ ወደ ውጭ ነው የሚያደርገው የሚወነጨፈው ስቲል ጉልበት አለው። ግን የቶርኔዶው ቢያንስ ለማስጠንቀቅም ይከብዳል፣ ከባድ ስለሆነ በአጭር ጊዜ ነው የሚከሰተው። በአጭር ጊዜ ጥፋት የሚፈጥር የአውሎ ንፋስ አይነት ነው። እርስዎ የሚኖሩበት አካባቢም ይሄ በጣም ከፍተኛ ጉዳት ከደረሰበት አካባቢ በቅርብ ርቀት እንደሆነ ገልጸውልኛልና ምናልባት ወደ እናንተ ከዛ አካባቢ የሚደርሰውን አደጋ ሸሽተው ጥቃቱ በጣም የበረታበት አካባቢ ሰዎች አሉ። ከእነሱ ጋስ በተያያዘ የሚነግሩ ነገር ካለ አሉ በብዛት አሉ። በብዛት ወደዚህ ሺ እንደውም አዳርለም አንዱ ወደ አንዱ መደጋግት በንድያት ሆኑ በተለይ ሳውስ ፍሎሪዳ ላይ እየተለመደ ነው። እኛ አካባቢ ሲከሰት ወደ እነሱ ይሄዳል፣ እነሱ አካባቢ ሲከሰት ወደዚህ ይመጣሉ። እንግዲህ አንዳንድ ጊዜ ምንድን ነው እንዳየኸው አሁን ዛሬ ገና ሁለተኛ ቀኑ ነው። ትናንትና ነው መጨረሻ ላይ ስቶር ማለፍ የተባለው ተመልሶ ለመሄድ እና ምን እንደተከሰተ ራሱ ቤታቸው ውስጥ ማየት በጣም ከባድ ነው። ሁለተኛ ደግሞ ለእንቅስቃሴም ከተለያየ ቦታ ላይ የዛፍ ግንጣዮች ሊሆን ይችላሉ እንደዚህ መስመር ላይ ያሉ እንጨቶች ተቆርጠው ሊሆን ይችላል። መንገድ ይዘጋጋል። ስለዚህ ቤታቸው የደረሰውን ጉዳት እራሱ ማየት የማይችሉበት ሁኔታ ላይ ነው ያለው። ከዛ ውጭ ግን በአካባቢ ያሉትና በቅርብ መስማት የምንችላቸው ሶፋራ አሁን በኢትዮጵያው ኅብረተሰብ በኩል ይሄ ነው ብሎ ድረስ የተባለ ነገር እስካሁን ድረስ አልሰማንም። ግን ገና አሁን ሪፖርቱ ገና በደንብ መውጣት የሚጀምረው ከአሁን በኋላ ነው ሲጀመር ማለት ነው። ብዙ ጊዜ የሰው አብሮ ማወቅ የሚፈልገው ቅድም አሁን እርስዎ ያነሱልኝ ነው እንደዚህ ጉዳቱ የሚደርስባቸውን ሰዎች መልሶ የመቋቋም ሁኔታ፣ እሱን በተመለከተ እንዲያው ምናልባት ከዚህ በፊት የነበሩ ልምዶች ከነበሩ ስሜቱ እንዴት ነው ተመልሶ ቤትን ሲ ሲያገኙት በዚህ ጉዳት ሲደርስ ያለው ምናልባት በእናንተ ጊዜ ተከስቶ በነበረ ጊዜ ከነበረ ልምዱ ከሱ ጋር የተያዘውን ብናነሳ ብዬ ነው። በጣም ጥሩ ማለት እንደ ኢትዮጵያ ማህበረሰብ እንደው ስለ እውነት ለመናገር በዚህ በአጭር ጊዜ ውስጥ ማለት ነው እንግዲህ እኔ ከቱ ታውዘንድ ሲክስ ጀምሮ እዚህ አካባቢ ነው ማድረገው ያን ያክል የከፋ ጉዳት ደርሶ ለመረባረብና ህብረተሰቡን ለማስተባበር የሚያስችል ሁኔታ ላይ አልነበርንም። ይሄ ማለት ግን ነገ ከነገ ወዲያ ይከሰትም ማለት አይደለም። እንግዲህ የምንረዳ ነው። አንደኛው መረጃ በመጠቋቋም ሊሆን ይችላል። መረጃ በማቀበል ለምሳሌ ብዙ ጊዜ እንደዚህ አይነት ጉዳት የደረሰባቸው ላይ መንግስት ቶሎ ብሎ እንዲቋቋሙ የሚያደርግ ፕሮግራሞችን ይዘረጋል። ስለዚህ እነዚ ፕሮግራሞች እንዲጠቀሙበት ቶሎ ብለው ያን ነገር ማስታወቂ ያለባቸው እንዲያሳውቁ፣ ለኢንሹራንስ መታወቂ ያለበትን ነገር ወደ ኢንሹራንስ እንዲያሳውቁ፣ እንደዚህ አይነት ነገሮች ነው በአብዛኛው በኮሚኒኬሽን በኩል ምናደርገው ማለት ነው። ከዛ ውጭ ግን ሶፋር እንግዲህ ታምፓ አካባቢ እንደምታየው ለብዙ ጊዜ ተከስቶ እንኳ አያውቅም። ብዙ የኢትዮጵያ ኮሚኒቲ ዛ አካባቢ ላይ ነው የሚኖረው። ብዙ ጊዜ ተከስቶ አያውቅም ነበር። አሁን ቅርብ ከናት አሁን ሜይ ቢ አንድ አመት ሁለት አመት ነው እንደዚህ ነገር መከሰት የጀመረው። እንግዲህ እሱን የምናየው ይሆናል ማለት ነው። ምናልባት ቅድም ሲያነሱልኝ ከሙያው ጋር ከውሃ ጋር የተያዘ ሙያዎት ላይ እዛ ላይ እንደሚሰሩ ነግረውኛል። እና እንዲው አንዳንድ ጊዜ የመውጫም እንድናደረገው ብዬን የመጨረሻ ጥያቄያችንም የሙያውን በተመለከተ በተለይ ቅድም አንዱን አነስተውልኛል፣ ይሄ ሀሪኬና ተውሪንደውን በተመለከተ ደረጃ ሶስት ነው የሚሉ ሀሳቦች ነበሩ ሀሪኬን ሚልተን ከዛ ቀደም ብሎ ደግሞ ሀሪኬን ሄለንም በዛ አካባቢ ላይ ጥፋት ማድረሱ ይታወሳል እና ደረጃ ሶስት ነው የሚል ባለሙያዎች የሚሰጧቸው ትርጓሚዎች ምን ማለት ናቸው እንደው ስለ ሀሪኬንስ አድማጮች ቢያውቁት የሚሉትን ሀሳብ ነግረውኝ በዚሁ ማጠናቀቅ እንችላለን በጣም ጥሩ ጥያቄ ነው እንግዲህ እነዚህ ካተጎሪያቸው ብዙ ጊዜ የሚወሰነው ባላቸው የነፋስ ፍጥነት ልክ ነው ለምሳሌ ከመቶ ሀያ በታች ሲሆን ካታጎሪ ስሪ ነው የሚል ነገር ይነገራል። ካታጎሪ ፋይ ባ ትልቁ ደግሞ እስከ መቶ ሰባ አምስት ማለት ነው። እነዚህ በአብዛኛው ከነፋስ ፍጥነት ጋር የተያዙ ናቸው። አብሮም ደግሞ የጉልበቱም ይኖረዋል ደግሞ የሃሪኬን ጉልበት ማለት ነው። ስለዚህ ብዙ ጊዜ በተቻለ መጠን ከአምሳ ከበለጠ በኋላ ማንኛውም ሰው መዘጋጀት አለበት። ማለት ምን ሊከሰት እንደሚችል ከዛ በኋላ ፕሪዲክት ለማድረገሱ በጣም ከባድ ነው፣ ወይም ደግሞ ለመተንበይ ከባድ ነው። ስለዚህ ካታጎሪ ስሪ መሆኑ፣ ካታጎሪ ቱ መሆኑ ብዙም እውነት ለመ በዝግጅት በኩል ማስአሳንሰን ማየት ያለብን ሁሉም ሰው ተዘጋጅቶ መጠበቅ አለበት። ምክንያት ምንድነው ሲባል ይሄ የሚናገሩት ነገር ይሄኛው ገስቲ ዊንድ ወይም ደግሞ ከውጭ በኩል የሚነፍሰው ነፋሳት ሊሆን ይችላል፣ ግን ከውስጥ ያለው ጉልበት ወይም ደግሞ ፕሬዥር ግን ስቲል ካታጎሪ ስሪም ሆኖ በጣም ከባድ ነው። አሁን ሰብተ ኮና ሊሆን ይችላል ሲናገሩ እስከ ናይን ሃንድረድ ሚሊ ባር ድረስ ነው ይላሉ። ከውስጥ በኩል ያለው ዊች ሚንስ ኦልሞስት አንድ ሰው ላይ ሰላሳ መኪና ወደ ላይ ተደራርቦበት ማለት ነው ይሄ ምንም ነገር ማውደም ይችላል። እንግዲህ ካታጎሪ ስሪ ሆኖ ይህን ያክል ጉልበት ነው ያለው እና ካታጎሪ ስሪ ቱ ወይም ደግሞ አትሊስት ዋን ከሆነ በኋላ ነው ፊፍቲ እዛ ከደረሰ በኋላ ነገሩን አቀሎ ማየት ይቻል ይሆናል። ግን ካታጎሪ ቱም ሆነ ካታጎሪ ትሪ ስቲል በተለይ የሚያልፍባቸው አካባቢዎች ላይ ከፍተኛ የሆነ ጉዳት የሚያደርስ ነው። ሰው አቅልሎ መመልከት የለበትም። እዚህ አካባቢ ይታወቃል። መዘጋጀት ያለብን ነገሮች አሉ። ሸተሮች እንደዚህ አንዳንድ ቤት ውስጥ የምናዘጋጃቸው ነገሮች አሉ። ያንን ተዘጋጅተው መጠበቅ ግድ ይላል። ዶክተር በጣም አመሰግናለሁኝ ለነበረን ቆይታ፣ ለሰጡን ሃሳብ እንዲሁም በዛውም በቅርብ እርቀትም የሚገኙ ስለሆነ አካባቢው ያለውን ሁኔታም እንድንረዳ አድርገውናል። በጣም እናመሰግናለን በአሜሪካ ድምፅ አድማጮቻችን ስም אנה מאבסקנעל וואלן